ጋቢና ቪኦኤ፣ ጋቢና ቪኦኤ። ሰላም ሰላም፣ እንዴት አመሻችሁ? ተሳፈሩ፣ ገባ በሉ፣ ታክሲው ሞልቷል። ጋቢና ቪኦኤ አስገባቸው። የጋቢና ጉዟችን ከአሜሪካ ድምፅ ሬዲዮ ልክ እንደ ታክሲውን እንደ አውቶቡሱ ሙሉ ነው። መስታወት አድራጋውም እዚህ ጋቢና አብራኛለች። ሰላም እንደምናመሻችሁ። በዛሬው ዝግጅታችን ስለታሰሩት የሰማያዊ ፓርቲ አባላት ዘገባ ይዘናል። እዛው ፍርድ ቤቱ ላይ ነው። እነዚህን ሰዎች አላውቃቸውም። አሁን ነው ስማችን አንድ ላይ የተደረገው እንጂ ያላውቃቸውም። ቅዳሜ ለት ጉባኤ ላይ ነበርኩ። እሁድ ለት አሞኝ ሐኪም ቤት ነበርኩ። ሰኞ ለት ትምህርት ቤት አስተማሪ ነው። ትምህርት ቤት ሄጄ ከትምህርት ቤት ነው የተያዝኩት ብሎ ለፍርድ ቤት ተሰረድ። እዚህ ዩናይትድ ስቴትስ ዋሽንግተን ዲሲ ሴት ኢትዮጵያውያን አፋቸውን አፍነው በዝምታ የተቃውሞ ሰልፍ አካሄዱ። የዩናይትድ ስቴትስ ገቨርንመንት የኢትዮጵያን ገቨርንመንትን ሰፖርት ማድረጉን እንዲያቆም ና የታሰሩ ፖለቲካል ፕሪዘኖችን እንዲያስፈቱ እና ደግሞ ሪስፓንስብል እንዲወስዱ ኢንቨስቲጌሽን እንዲያደርጉ በሞቱት ሰዎች ላይ ከሰልፉ አስተባባሪዎች አንዷ ናት። ዩናይትድ ስቴትስ በኢትዮጵያ ጉዳይ ስጋቷን መግለጽና ሌሎችም ዘገባዎች ይኖሩናል። በፌስቡክ አት ቪኦኤ አማሪክ ላይ በቀጥታ በሚተላለፈው ስርጭት ላይም አስተያየቶቻችሁን ስጡን፣ ለአየር እናበቀዋለን። ጋቢና ቪኦኤ አብራችሁን፣ ካድማስ ተሻገሩ። ዜና እናስቀድም የጋቢና ቪዮኤ አድማጮች አጠርላሉ። የምሽቱ ዜናዎች ጽዮን ግርማ ተመልሼ መጥቻለሁ። ሰማያዊ ፓርቲ አባሎቼ በተለያዩ የሀገሪቱ ክፍሎች እየታሰሩብኝ ናቸው ሲል አማረረ። የታሰሩት የሰማያዊ ፓርቲ አባላት አብዛኞቹ ፍርድ ቤት የቀረቡ ሲሆን ሕዝብን በማነሳሳት ተጠርጥረው መያዛቸው ታውቋል። የተያዙበት ሕግ በአስቸኳይ ጊዜ አዋጁ ለመሆኑ በእርግጠኝነት ማወቅ እንዳልተቻለ የፓርቲው መሪ ተናግረዋል። አድማጮች የዚህን ዜና ዝርዝር ከዜና በኋላ በሚኖረን ጊዜ እንመለስበታለን። የዩናይትድ ስቴትስ በኢትዮጵያ ውስጥ ባለው ውጥረት ሁኔታ ስጋት ያደረባት መሆኑን የውጭ ጉዳይ መስሪያ ቤት ቃል አቀባይ ጃን ከርቢ ዘ ትላንትና ከአሜሪካ ሬዲዮ ድምጽ ለቀረበላቸው ጥያቄ በሰጡት ምላሽ አስታውቀዋል። በኢትዮጵያ ተቃዋሚዎች ላነሷቸው የመሬት መብትና የምርጫ ህግን ማሻሻል የመሳሰሉ ብሶቶች መልስ ለመስጠት መንግስት ቃል መግባቱን ፕሬዚዳንት ሙላቱ መስከረም ሃያ ለፓርላማው ያደረጉት ንግግር መንግስታቸው እንዳጤነው ቃል አቀባዩ ገልጸዋል። አድማጮች የዚህንም የቃል አቀባዩን መግለጫ ወደ በኋላ ላይ እንመለስበታለን። የአውሮፓ ህብረትና አለም አቀፉ ማህበረሰብ በኢትዮጵያ ላይ ጠንካራ እርምጃ እንዲወስዱ ሂውማን ራይትስ ባለው የሰባዊ መብት ተሟጋች ቡድን ዛሬ ጥሪ አሰምቷል። ቡድኑ መልእክቱን ያስተላለፈው በአውሮፓ ህብረት ንዑስ ኮሚቴ ስብሰባ ላይ ነው። ሰብአዊ መብቶችን የመርገጥና ሀሳብን በመግለጽ ነጻነት ላይ ገደብ መጣልን የሚመለከቱ ጥያቄዎችን በተመለከተ ተወቃሿ ኢትዮጵያ ስትሆን፣ ዓለም አቀፉ ማህበረሰብ ጉዳዩን የሚመለከታቸውን በአመዛኙ በተለየ አቅጣጫ መሆኑን ታዝበናል ብሏል። ዓለም አቀፍ የመብቶች ተሟጋች ቡድኑ አድማጮች የዚህን ዜና ዝርዝር ከምሽቱ ሶስት ሰዓት በሚኖረን ጊዜ እንመለስበታለን። በሌላ በኩል ወደ ዩናይትድ ስቴትስ እንመለስ። የቀድሞ የዩናይትድ ስቴትስ የውጭ ጉዳይ ሚኒስቴር የአፍሪካ ጉዳዮች ረዳት ሚኒስትር ጆኒ ካርሰን በአሁኑ ወቅት ኦልብራይት ቶን ብሪጅ ግሩፕ በተባለ ተቋም አማካሪ ናቸው። ስለ ኢትዮጵያ ወቅታዊ ጉዳይ ተጠይቀው ለአሜሪካ ድምጽ በሰጡት አስተያየት በጸጥታ ጥበቃው መስክ የዩናይትድ ስቴትስ ሁነኛ አነ አጋርና በአፍሪካ በእጅጉ አስፈላጊው ሀገር መሆኗን የተናገሩት ጆኒ ካርሰን በሀገሪቱ የሚታየውን ቀውስ ግን በእጅጉ አሳሳቢ ነው ይላሉ። ከሰሃራ በስተ ደቡብ ከሚገኙ ሀገሮች በህዝቧ ብዛት ትልቅነት ከናይጄሪያ ቀጥሎ ሁለተኛዋ ግዙፍ አገር ናት ያሉት ጆኒ ካርሰን ባለፉት አስርት አመታት ከፍተኛ ኛ የምጣኔ ሀብት እድገት ያስመዘገበች ና በንዑስ አህጉሩም ሁነኛ የዩናይትድ ስቴትስ የጸጥታ ሀገር እንደሆነች ገልጸዋል ባለፈው ሳምንት መገባደጃ በኢትዮጵያ የተደነገገው የአስቸኳይ ጊዜ አዋጅንም አስመልክቶ በሰጡት አስተያየት እየጨመረ የመጣው ያሉትን የጸጥታ ሁከት ለመቆጣጠር መንግስቱ ያደረገበት ያደረበትን ስጋት የሚመለከት ጉዳዩም ትኩረት የሚሻ መሆኑን ጠቁመዋል ኢትዮጵያ በአንጻሩ ዲሞክራሲን በማስፋትና በማጠናከር የሰብአዊ መብት አያያዟን ማሻሻል ይኖርባታል ብለዋል። አጠር ወዳሉ ዓለም አቀፍ ዜናዎች ሳምራ የተባበሩት መንግስታት ቡሩንዲ ውስጥ የተፈጸሙ የሰብአዊ መብት ጥሰቶችን መመርመር በመጀመሩ የሀገሪቱ የተወካዮች ምክር ቤት ቡሩንዲ ከአይሲስ ማለትም ከዓለም አይሲሲ ማለትም ከዓለም አቀፉ የወንጀለኞች ፍርድ ቤት መውጣት የሚያስችላቸውን ሕግ ማሳለፉ ተነገረ። ባለፈው አመት በፓሪሱ የሽብርተኞች ጥቃት ለተጠረጠረው ሳላህ አብዱ ሰላም ጥብቅና የቆሙ የህግ ባለሙያዎች ግለሰቡ ስለተጠረጠሩበት ጥቃት የሚቀርቡ ጥያቄዎችን ለመመለስ አሻፈረኝ በማለቱ ከእንግዲህ አንቆምም ማለታቸው ተሰማ። በመጨረሻም የደቡብ አፍሪካ ዩኒቨርሲቲዎች ነጻ መሆን አለባቸው የሚል ጥያቄ ያቀረቡ ተማሪዎች በተቀሰቀሱት አመጾች በሁሉም ዩኒቨርሲቲ ግቢዎች ቁጣ እየተሰማ መሆኑ ተገለጸ። አድማጮች ለሰዓት ያያስኳቸው አጠር ያሉ ዜናዎች እነዚህ ነበሩ። ከቀሬ ጋቢና ዝግጅቶች ጋር አብራችሁን ቆዩ። የጋቢና ጉዟችን ይቀጥላል። ጽዮን ግርማና እኔም መስታወት አራጋው አብረን ከአድማስ እንሻገር እንላችኋለን። ጋቢና ቪኦኤ ሌትስ ክሮስ ሰማያዊ ፓርቲ አባሎቼ በተለያዩ የሀገሪቱ ክፍሎች እየታሰሩብኝ ናቸው ሲል አማረረ። የታሰሩት የሰማያዊ ፓርቲ አባላት አብዛኛዎቹ ፍርድ ቤት የቀረቡ ሲሆን ሕዝብን በማነሳሳት ተጠርጥረው መያዛቸው ታውቋል። የተያዙበት ሕግ በአስቸኳይ ጊዜ አዋጁ ለመሆኑ በእርግጠኝነት ማወቅ እንዳልተቻለ የፓርቲው መሪ ተናግረዋል። መለስካቸው አመሃ ዝርዝር አለው። የሰማያዊ ፓርቲ ሊቀመንበር አቶ የሸዋስ አሰፋ ለቪኦኤ ዛሬ እንዳስታወቁት አባላቱን ፖሊስ መያዝ የጀምረው ካለፈው ቅዳሜ መስከረም 28 ቀን 2009 ዓ ም አንስቶ ነው። ባለፉት አራት ቀናትም ስድስት አባላት ማለትም ከአዲስ አበባ ከተማ ወይዘርት ብሌን መስፍን፣ አቶ ያስፔር ተስፋዬ፣ አቶ አወቀ ተዘራና አቶ አበባ ካሉ ከአማራ ብሔራዊ ክልላዊ መንግስት ዋግ ሕምራ ዞን መምህር አበባ አየለና አቶ ሞገስ አበጄ ታፍኖ የታሰሩ ናቸው ሲሉ የፓርቲው ፕሬዚዳንት አቶ የሸዋሳ ሰፋ ይገልጻሉ። ጉዳያቸው ፍርድ ቤት ከቀረቡት መካከል የአንዱን ተከታተያ ያሉትን የችሎት ሂደትም እንደ ምሳሌ አብራርተዋል። ለምሳሌ የአንዱን ፍርድ ቤት ተከታተያ እያሉ የመምህር አበባ አካሉ የሰማያዊ ፓርቲ አባል ነው፣ አመራር ነው፣ የጠቅላላ ጉባኤው ላይ ፕሮግራም መሪ ነበር እና ህዝብን በማነሳሳት ተብሎ ሌሎች ስምንት ሰዎች ጨምረው ተጨምረው ዘጠኝ አባሪ ሆኖ ነው እዛው ፍርድ ቤቱ ላይ ነው። እነዚህን ሰዎች አላውቃቸውም፣ አሁን ነው ስማችን አንድ ላይ የተደረገው እንጂ አላውቃቸውም። ቅዳሜ ዕለት ጉባኤ ላይ ነበርኩ። እሁድ ዕለት አሞኝ ሐኪም ቤት ነበርኩ። ሰኞ ዕለት ትምህርት ቤት አስተማሪ ነው፣ ትምህርት ቤት ሄጄ ከትምህርት ቤት ነው የተያዝኩት ብሎ ለፍርድ ቤት አስረዳ። አቶ የሸዋስ አሰፋ ባለፈው ቅዳሜ አቶ አበባ አካሉ ጠቅላላ ጉባኤውን ይመሩ ነበሩ ያሉት ፓርቲው የጠራውን አስቸኳይ ጉባኤ መሆኑ ይታወቃል። አቶ የሸዋስ ጨምረው እንደገለጹት ትናንት በፖሊስ ከተያዘው ከአቶ ያስፔር ተስፋዬ በስተቀር ሌሎቹ ከአዲስ አበባ የተያዙ ተጠርጣሪዎች በተለያየ ፍርድ ቤት ቀርበው በተመሳሳይ ወንጀል ፖሊስ ጠርጥሯቸው መያዛቸው ተገልጿል። ፖሊስ በእነዚህ ተጠርጣሪዎች ላይ 14 ቀን ተጨማሪ ምርመራ ጊዜ እንዲሰጠው ጠይቆ የነበረ ቢሆንም ፍርድ ቤት የሰጠው እስከ አንድ ሳምንት የሚደርስ ጊዜ ብቻ እንደነበረም ታውቋል። ከአማራ ክልል ዋግ ምራ በተያዙት አባላት ላይ ፖሊስ ሕዝብን ከማነሳሳት ወንጀል በተጨማሪ የአማራን ብሔረተኝነት በማስፋፋት ጠርጥሬያቸዋለሁ ማለቱን አቶ የሸዋስ ገልጸዋል። ተጠርጣሪዎቹ የተያዙበት ምክንያት ከአስቸኳይ ጊዜ አዋጁ ጋር በተያያዘ ለመሆኑ ምንም መረጃ እንደሌላቸውና በይበልጥ በመደበኛ ውግ እንደሚመስላቸውም አስረድተዋል። ይህ እርምጃ የሀገሪቱ ፕሬዚዳንት በቅርቡ ለፓርላማ ባደረጉት ንግግር የዴሞክራሲውን ህዋ ለማስፋት የተለያዩ ስራዎች እንደሚሰሩ ከሰጡት ተስፋ ጋር በእጅጉ ይቃረናል ሲሉ አቶ የሸዋስ ይነቅፋሉ። መለስካቸው አመሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ sauraron gabina ወደ ሌላ ዘገባ ስናመራ ዩናይትድ ስቴትስ ስጋቷን በኢትዮጵያ ጉዳይ ገለጸች። Well, we're obviously very concerned. Uh, we take note of uh, President Malatu's Mul uh, October 10th address to Parliament, committing the government to address some of the grievances raised by protesters. የዩናይትድ ስቴትስ ውስጥ ባለው የውጥረት ስጋት ያደረባት መሆኑን የውጭ ጉዳይ መስሪያ ቤቷ ቃል አቀባይ ጃን ኬርቢ ትላንት ከአሜሪካ ድምፅ ለቀረበላቸው ጥያቄ መልስ አስታውቀዋል ጃን ከርቢ እንዳሉት በኢትዮጵያ ተቃዋሚዎች ላነሷቸው የመሬት መብትና የምርጫ ህግን ማሻሻል የመሳሰሉ ብሶቶች መልስ ለመስጠት መንግስት ቃል መግባቱን ፕሬዚዳንት ሙላቱ መስከረም ሀያ ለፓርላማው ያደረጉትን ንግግር መንግስታቸው እንዳጤነው ቃል አቀባዩ ገልጸው የኢትዮጵያ መንግስት ያቀረባቸውን ሀሳቦች ተግባራዊ ለማድረግ በቁርጠኝነት እንዲንቀሳቀስ እንደሚያበረታታ አመልክተዋል። ከርቢ በማከልም የኢትዮጵያ መንግስት ባለፈው ሳምንት መጨረሻ የደነገገውን የአስቸኳይ ጊዜ አዋጅ በተለይም ያለ ፍርድ ቤት ትዕዛዝ ሰዎችን መያዝን፣ ነጻ ሐሳብን መገደብን፣ ህዝባዊ ስብሰባዎችን ማገድና የሰዓት ላፊ ገደብ መጣልን የመሳሰሉ የአስቸኳይ ጊዜ እርምጃዎቹን ተግባራዊ ለማድረግ የሚፈልግበትን ሁኔታ ግልጽ እንዲያደርግ መንግስታቸው እንደሚፈልግም አስረድተዋል። እነዚህ እርምጃዎች ስርዓትን ለመመለስ የታሰቡ ቢሆኑ እንኳን አሉ፣ የውጭ ጉዳይ መስሪያ ቤቱ ቃል አቀባይ ጃን ከርቢ። ነጻ ድምፆችን ማፈንና በኢትዮጵያውያን መብቶች ውስጥ ራስን የሚጎዳ ጣልቃ ገብነት ማድረግ ለብሶቶቹ መፍትሄ ከማግኘት ይልቅ ሁኔታዎችን የሚያባብሱ ነው የሚሆኑት ብለዋል። አድማጮች ወደዚህ እዚህ ዋሽንግተን ዲሲ ውስጥ ወደ ተካሄደ ዘገባ ነው የምናልፈው። ሴት ኢትዮጵያውያን አፋቸውን አፍነው በዝምታ የተቃውሞ ሰልፍ አካሄዱ። አፋቸውን ያፈኑት የዩናይትድ ስቴትስ ባንዲራን አስረው ነው። ሰልፉን ያካሄዱትም መልእክታቸውን ለማስተላለፍ ነው። ሄኖክ ሰማእግዜር በስፍራው ተገኝቶ ነበረ። ያጠናከረውን ዘገባ እንዲ ልኮልናል። ሰላም ጤናስጥልኝ። ዛሬ የምንገኘው በዩናይትድ ስቴትስ የህዝብ ተወካዮች ምክር ቤት ካፒታል ሂል ነው። በዋሽንግተን ዲሲና አካባቢዋ የሚኖሩ ኢትዮጵያውያን ሴቶች የዝምታ ሰላማዊ ሰልፍ እያደረጉ ነው ያሉት በአፋቸው ላይ የዩናይትድ ስቴትስ ባንዲራን አድርገው በጸጥታ በፍጹም ጸጥታ በኢትዮጵያ ውስጥ የሚደረጉ ግድያዎችን፣ የመብት ጥሰቶችን የዜጎች ግድያ ደግሞ በአግባቡ ገለልተኛ በሆኑ ወገኖች እንዲጣሩ የሚሉ ጥያቄዎችን ይዘው ወደ ዩናይትድ ስቴትስ የህዝብ ተወካዮች ምክር ቤት እየሄዱ ነው የሚገኙት። እንግዲህ በምክር ቤቱ ከዩናይትድ ስቴትስ የህዝብ ወኪሎች ጋር ለመነጋገር ቀጠሮ ይዘዋል። አስቀድመው ከዋይት ሀውስ ጀምረው ነው በጸጥታ የያዟቸውን መፈክሮች መመልከት ትችላላችሁ። አሸባሪ መንግስትን የገንዘብ ድጋፍ መስጠት አቁሙ የሚል ለዩናይትድ ስቴትስ መንግስት የተላለፈ መልእክት ነው ይሄም በኢትዮጵያ የሚካሄደውን የዘር ማጥፋት እናቁም የሚሉ እንደዚሁም ደግሞ የገንዘብ ድጋፍ አንስጥ የሚሉ ማስታወቂያዎችን ይዘው ነው ያሉት። ከዚህ ሰልፍ አስተባባሪዎች አንድ ወጣት ላቅርብላችሁ። ማን ልበል ስምሽን? ብሌን። ብሌን ዛሬ እዚህ የመጣችሁት ከዋይት ሀውስ ጀምራችሁ ወደ ዩናይትድ ስቴትስ ካፒተል እየሄዳችሁ ነው። ጥያቄዎች አሏችሁ። ምንድን ናቸው? የዩናይትድ ስቴትስ ገቨርንመንት የኢትዮጵያን ገቨርንመንትን ሰፖርት ማድረጉን እንዲያቆምና የታሰሩ ፖለቲካል ፕሪዘኖችን እንዲያስፈቱ እና ደግሞ ሪስፓንስብል እንዲወስዱ ኢንቨስቲጌሽን እንዲያርጉ በሞቱ ሰዎች ላይ። ወደ ሴኔቱ ህንጻ ነው እየሄዳችሁ ያላችሁት? ቀጠሯችሁ ከማን ጋር ነው? የሴኔተር ኩንስ ፎሬን አፌር ሜምበር ቲም ሺዝ ገነሚዳስ ከዛ የእሱ ሪል ላይ እንድታረግለት ከእሷ ጋር ሚቲንግ አለ። ዩናይትድ ስቴትስ ኮንግረስ የሴኔቱ የውጭ ግንኙነት ቋሚ ኮሚቴ ሰብሳቢ ሴኔተር ኩንስ የዴሞክራት ናቸው ከዴላዌር የእሳቸውን ቢሮ ሰራተኛ ሊያነጋግሩ ነው እየሄዱ ያሉት። ሌሎችም ሰዎች አሉ። እስኪ አለፍ አለፍ እያልኩኝ ላነጋግራቸው። ስምሽን ልጠይቅሽ። ሰላም ጽዮን፣ እንደምናለሽ። በኢትዮጵያ ያለውን አሸባሪ መንግስት የዩናይትድ ስቴትስ መንግስት የገንዘብ ድጋፍ አይስጥ የሚል መፈክር ነው ያልሽው። ለምንድን ነው እንደዚህ ያልሽው? ሀገራችን የብዙ የወንድሞቻችን የቶቻችን ደም እየፈሰሰ ስለሆነ፣ እናቶች እያለቀሱ ስለሆኑ፣ እዚያ ያለን ወጣቶችም ሆነ አሚን ሴቶች እሱ ነገር ስለሚያሳስበን የዩናይትድ ስቴትስ ገቨርንመንት ያንን መንግስት ፋይናንስ ማድረግን እንዲያቆም የእኛን ድምጽ እንዲሰማ ነው የወጣ ነው። እና ዛሬ ድምጻችሁን ስታሰሙ የዩናይትድ ስቴትስ መንግስት ምን ሊያደርግ ይችላል ብለሽ ታስቢያለሽ? ቢያንስ ማድረግ የሚችለው ለገቨርንመንቱ ፋይናንስ የሚያደርገውን አሚን እርዳታ ማቆም ወይም ደግሞ የእኛን ድምጽ እንዲሰሙ ፍሪ ስፒች እንዲኖር የመናገር ነጻነታችን እንዲኖረን ነው። ያው ቢያንስ የሆነ እንዲገፋፏቸው ነው የምንፈልገው። በጣም አመሰግናለሁ። ጤና ይስጥልኝ። ጤና ይስጥልኝ። አምሳል እባላለሁ። ጤና ይስጥልኝ። ፎቶግራፍ ይዘው ነው ያሉት። ምንድን ነው የሚለው ፎቶግራፉ? ጎንደር ሰላማዊ ሰልፍ በተካሄደበት ጊዜ ምግብ የምታበላ የነበረች አንድ እህታችን ህወሓት መንግስት ለምን ምግብ ሰጠሽ ብሎ ረሽኗታል፣ እና የእሷን መስዋዕትነት ለማስታወስ ነው ከኋላ ያደረኩት የዛሬ ዓመት ዩኒቨርሲቲ ጨርሳ የቲፒኤልኤፍ የፓርቲው ሜምበር ሁኝ ብለዋት አልሆንም ብላ ስላለቻቸው እስር ቤት አስገብተው አሁን በሶሊተሪ ከንፋይንመንት ነው ያለችው። ህፃን ልጅ አላት። እናቷ ነበር የሚያሳድጉላት። አሁን እናቷ ሞቱ ያለፈው ሳምንትና ይሄ መንግስት የሚፈጽመው ወንጀል በጣም የሚያሰቀቅ ነው። አሁን እንግዲህ አስቀድሜ እንደገለጽኩላችሁ የሚገኙት የዩናይትድ ስቴትስ ሴኔት ህንፃ ላይ ነው። ደብዳቤያቸውን ይዘዋል። በኢትዮጵያ የሚከሰቱ የሰብአዊ መብት ጥሰቶች በእጅጉ ያሳስቧቸዋል። የዩናይትድ ስቴትስ መንግስት ደግሞ ይህንን በተመለከተ ማድረግ አለባቸው ብለው የሚያስቧቸውን ነጥቦች አንድ፣ ሁለት፣ ሶስት ብለው ያስገቡበት ሁኔታ ነው ያለው ፍጹም በዋሽንግተን ዲሲ ከምንመለከታቸው የሰላማዊ ሰልፎች የተለየ ነው። በዝምታ ድምጽ ሳያሰሙ መፈክራቸውን በእጃቸው እያሳዩ ሴቶች ናቸው በሙሉ የተሰበሰቡት። ቁጥራቸው ጥቂት ቢሆንም ግን ድምጻቸውን ለማሰማት በጽሁፍ እንደዚሁም ደግሞ ከዩናይትድ ስቴትስ ህግ አውጪዎች ጋር ተገናኝቶ ለመነጋገር እየጣሩ ነው ያሉት። አብራችሁን ስለቆያችሁ እናመሰግናለን። ሄኖክን ለዘገባው እናመሰግናለን። እንደዚሁም ደግሞ የጋቢና ቪኤን ፕሮግራሞች በፌስቡክ እየተከታተላችሁ የምትገኙ ተከታታዮቻችን እናንተንም በጣም እናመሰግናለን። ዘቢባ ሁሴን የተባለ የተባለች ተከታታያችን በዝምታ ውስጥ ያለ ውታ ከድምጽ በላይ ነው በላይ ይሰማል ስትል በዚሁ በቀረበው ዘገባ ላይ አስተያየቷን ሰጥታለች። ወደ ሌላ ዘገባ ስንሻገር አሁንም እዚህ ዩናይትድ ስቴትስ ውስጥ ነው የምንቆየው። በመስከረም ወር መጨረሻ በዩናይትድ ስቴትስ በሜሪላንድ ሲልቨር ስፕሪንግ ከተማ ኢትዮጵያውያንን ጨምሮ በርካታ አፍሪካውያን የተገኙበት የግጥም ምሽት ተዘጋጅቶ ነበር። በዚህ የግጥም ምሽትም የተለያዩ አፍሪካውያን ገጣሚዎች ስራዎቻቸውን ለአድማጭ አሰምተዋል። መስታወት አራጋው በስፍራው ተገኝታ የሚከተለውን ዘግባለች። ከተመሰረተ 16 ዓመታትን ያስቆጠረው ጣይቱ የትምህርትና የባህል ማዕከል የተለያዩ የግጥም ምሽቶችን በማዘጋጀት በርካታ የጥበብ ሰዎችን በማሳተፍ የተለያዩ የመድረክ ቲያትሮችን በተለያዩ የአሜሪካ ግዛቶች በማሳየት የሚታወቅ የጥበብ ማዕከል ነው። በወር መጨረሻ ለአንድ ቀን በሚካሄደው የግጥም ምሽት በርካታ ኢትዮጵያውያን ገጣሚያንና የጥበብ አድናቂዎች ይታደማሉ። በየአመቱ በመስከረም ወር ደግሞ ከኢትዮጵያውያን በተጨማሪ አፍሪካውያን ገጣሚያንና ደራሲዎች የሚሳተፉበት የጥበብ ምሽት ይዘጋጃል። ይህ አመታዊ የጥበብ ምሽት አፍሪካውያንን ለማቀራረብ በሚል እሳቤ የተጀመረ ነው። የዘንድሮውም በሜሪላንድ ሲልቨር ስፕሪንግ ከተማ በርካታ ኢትዮጵያውያንን ጨምሮ የተለያዩ የአፍሪካ ሀገር ገጣሚያን የተሳተፉበት የጥበብ ምሽት ተዘጋጅቶ ነበር። የጣይቱ የትምህርትና የባህል ማዕከል መስራችና ስራ አስኪያጅ የሆነችው ተዋንያን ገጣሚና ደራሲ አለም ጸሐይ ወዳጆ ስለ ዝግጅቱ እንዲገልጻልናለች። ይሄኛውን ለየት የሚያደርገው ሁ ጊዜ በሴፕቴምበር በአመት አንድ ጊዜ ከኢትዮጵያውያኖች አልፈን የአፍሪካውያኖችን ጥላ በመሆን የተለያዩ የአፍሪካ ገጣሚያን እዚህ እንደምትመለከቱት መጥተው ግጥማቸውን ያነባሉ። በዚህ ምሽት በእንግሊዝኛ፣ በስዋህሊ፣ በአረብኛ፣ በፈረንሳይኛ እና በአማርኛ ጨምሮ የተለያዩ ቋንቋዎች ይነበባሉ። ብዙ የአፍሪካ ሀገሮች ይህን አይነት ምሽት ስላለን የሚቀኑበት ምሽት ነው። ተደስተው የሚመጡበት ነው። ወር ቆጥረው የሚመጡበት ነው። በዛሬው ምሽት ደግሞ ከካውንቲው ኢክስኪዩቲቭ መሪ ጀምሮ የአፍሪካን አድቫይዘሪ ኮሚቲ መሪዎች፣ የዲሲ ሜየር ካውንስለር፣ ብዙ የተለያዩ ባለስልጣናት ይህንን የጥቁር ወር በተለይ ሰፕተምበር በሞንተጎመሪ ካውንቲ የጥቁር ወር ተብሎ የዚህ አፍሪካን መንት ተብሎ ይከበራል። በዛ የተነሳ ነው እኛም ታይት ባህልና ትምህርት ማዕከሉም ደግሞ ሰፕተምበር የአፍሪካ የግጥም ምሽት ብለን የወሰድንበት ምክንያት ለዚህ ነው። ይሄኛው እንግዲህ ወደ አምስት አመት አካሄደናል ስድስተኛ ዓመት ላይ ነው የምንገኘው። ሌላው በየወሩ መጨረሻ ላስት ፍራይዴ ግጥም በዚሁ በሲቪክ ቢልዲንግ ውስጥ በቋሚነት እናካሂዳለን። ቀደም ሲል እንደሰማሽው ከሰራሊዮን፣ ከናይጄሪያ፣ ከኡጋንዳ የመጡ ገጣሚያን እያነበቡ ነው እና እናንተ ምድር ሰጥታችሁን የእኛን ማዕከል እንድናስተዋውቅ በማድረጋቸው ስ ብሎናል ሀሪየት ሻጋራይ በሜሪላንድ ሞንጎምሪ ክፍለ ግዛት የሚገኙ አፍሪካውያን ዜጎችን በተመለከተ በተለያዩ የስነ ሕዝብ ጉዳዮች ላይ በዋና አማካሪነት በመስራት ላይ ይገኛሉ። በጣይቱ የባህልና የትምህርት ማዕከል በዓመት አንድ ጊዜ በወርሃ መስከረም በሚደረገው የአፍሪካውያን የግጥም ምሽት ላይ ከተገኙት የክብር እንግዶች መካከል አንዷ ናቸው። በቀደምትነት የምንሰራው በዩናይትድ ስቴትስ የሚኖሩ አፍሪካውያን ላይ ነው። በሞንጎምሪ ክፍለ ግዛት ቁጥራቸው ከፍተኛ የሆኑ አፍሪካውያን ይኖራሉ። እነዚህ በርካታ አፍሪካውያን የዩናይትድ ስቴትስ መንግስት ያመቻቸላቸውን የተለያዩ እድሎች በመረጃ እጥረት ምክንያት ሲጠቀሙበት አይታይም። ስለዚህ ይህ ማህበረሰብ በትምህርት እንዲታነጽ በጤና እንዲሁም የስነ ህዝብ ንቃተ ህሊናው እንዲጎለብት ተሳትፎም እንዲጨምር በመስራት ላይ እንገኛለን። በዚህ ዙሪያ ከሚሰሩ ከማህበረሰቡ ከተውጣጡ ግለሰቦች ጋር በወር አንድ ቀን በመገናኘት አፍሪካውያንን በሚመለከት የተለያዩ ርዕሰ ጉዳዮችን በማንሳት እንወያያለን። ዛሬ ደግሞ እንዲህ እንደምታየው ነዋሪነታቸው በዩናይትድ ስቴትስ ከሆኑት ከኢትዮጵያ፣ ከካሜሮን፣ ከሰራሊዮን እንዲሁም የሌሎች የአፍሪካ ሀገሮች ገጣሚዎችና ደራሲዎች የሚሳተፉበትን ይህንን የጥበብ ምሽት ከጣይቱ የባህልና የትምህርት ማዕከል ጋር በጋራ በመሆን አዘጋጅተናል። በዝግጅቱ በክብር እንግድነት ከተጋበዙት እንግዶች መካከል በሜሪላንድ ክፍለ ግዛት በሞንጎምሪ ክፍለ ከተማ ዋና ኃላፊ የሆኑት ሬምቤርቶ ሮድሪጉስ አንዱ ነበሩ። በወርሃዊ የግጥምና የባህል ምሽት ላይ አብዛኛውን ጊዜ እንደሚገኙ ገልጸዋል። አድናቆት ከሚችራቸው የኢትዮጵያ ማህበረሰብ አባላት ጋር በየወሩ የሚካሄደው የባህል ቅርርብ እንቅስቃሴ ላይ በጋራ በመስራት ላይ ይገኛለሁ። አሁን ፊት ለፊታችን እንደሚታየው በከተማዋ እንብርት ላይ በሚገኘው ገላጣ ቦታ ላይ በጣም ድንቅ የሆኑ የግጥም ስራዎች እየቀረቡና እየተደመጡ ናቸው። የስፓኝ ቋንቋን ጨምሮ በተለያዩ የአፍሪቃውያን ቋንቋዎች የተጻፉ በጣም ድንቅ ግጥሞችን ነው አሁን እያደመጥን ያለ ነው ይህ ደግሞ በሲልቨር ስፕሪንግ ከተማና አካባቢ የሚኖረውን ከፍተኛ ቁጥር ያለውን የተለያየ ባህል ስብጥር የሚታይበትን ህብረት ያበረታታል። የጣይቱ የትምህርትና የባህል ማዕከል መስራችና ስራ አስኪያጅ የሆነችው ተዋንያን፣ ገጣሚና ደራሲ አለም ጸሀይ ወዳጆ ማዕከሉ የሚያከናውናቸው በርካታ ተግባሮች እንዳሉት በማስተዋወቅና ወደ ማዕከሉ በመጋበዝ ነው ንግግሯን የቋጨችው። ትልቁ ነገር የምናካሄደው በዚሁ ህንጻ ነጻ የቱተሪ ፕሮግራም በየሳምንቱ ቅዳሜ ይሄ ደግሞ በኢትዮጵያኖች ብቻ ሳይሆን ለሁሉም ዜጎች ወደ ኮሌጅ ለመሄድ ሀይ ስኩልን ትንሽ ቻሌንጅ የሚያደርጋቸውና የሚቸግራቸው ሰዎች ካሉ መምህራኖቻችን በነፃ እየመጡ በተለያዩ ትምህርት ቤቶች ላይ ቱተሪንግ ይሰጣሉ። በዚህና በመሳሰለው እንረዳለን። ባህል፣ ቋንቋ፣ ትምህርት እናካሂዳለን። እንግዲህ ጊዜ ስጥልኛ፣ አመሰግናለሁ። ከዚሁ ከዩናይትድ ስቴትስ ሳንወጣ በዩናይትድ ስቴትስ ለፕሬዝዳንትነት እየተካሄደ ያለው ምርጫ የቀረው ከአንድ ወር ጊዜ ያነሰ ነው። በመሆኑም ሁለቱ እጩ ተወዳዳሪዎች ሂለሪና ትራምፕ ለታህሳሱ ምርጫ የመጨረሻ ዝግጅታቸውን እያደረጉ ነው። ሰለሞን ክፍሌ ዘገባ አለው። ዲሞክራቲክ ፓርቲው ለዩናይትድ ስቴትስ ፕሬዝዳንትነት በሚካሄደው ውድድር በእጩነት ያቀረባቸው የቀድሞዋ ውጭ ጉዳይ ሚኒስትርና የሕግ መወሰኛው ምክር ቤት አባል ሂለሪ ክሊንተን ትላንት ማክሰኞ ማያሚ ፍሎሪዳ ባደረጉት የምረጡኝ ዘመቻ ንግግራቸው ማቲው የሚል ስም የተሰጠው ከባድ አውሎ ነፋስ ያደረሰውን ውድመት ጠቅሰው ስለ አየር ንብረት ለውጥ በስፋት አውስተዋል። The ocean is at or near record high temperatures. በአሁኗ ሰዓት የውቅያኖስ ወለሎች ግለት ከምን ጊዜውም በላይ ጨምሯል። ያም ነው በደቡብና ሰሜን ካሮላይና ግዛቶች ለታየው ከባድ ዝናብና ላስከተለው ጎርፍ አስተዋጽኦ ያደረገው። የባህር ወለሎች ከፍታ በአብዛኞቹ ደቡብ ምስራቅ አካባቢዎች በአንድ ጫማ ያህል አድጓል። የባህር ጠለሎች ከፍታ መጨመር በአንድ ትውልድ ዘመን ውስጥ ብቻ ፍሎሪዳን 400 ቢሊዮን ዶላር ያስወጣታል ሲሉም ክሊንተን አስጠንቅቀዋል። የአየር ንብረት ለውጥ የመላ ዩናይትድ ስቴትስን ሕዝቦች ጤናም ሊጎዳ እንደሚችል አስገንዝበዋል። የዚካ ቫይረስን የመሳሰሉ በሽታዎችን የሚያሰራጩ ቢምቢዎችና ትንኞች፣ ሌሎች ጥቃቅን ነፍሳት አድማሳቸው እየሰፋ ነው። መጪዎቹ የበጋና የተራዘሙ የብናኝ ወራቶች የአለርጂና አስማ ችግሮችን ያባብሳሉ። ችግሮቹ በተለይ በሕጻናት ልጆቻችን ላይ የበረቱ ይሆናሉ። በፕሬዝደንትነት ከተመረጥኩ አሉ ክሊንተን። በማከልም ከተመረጥኩ ዩናይትድ ስቴትስን በዓለም በንጹሕ ኤነርጂ ኃይል ከሚባሉት ከቻይናና ጀርመን የተሻለች አደርጋታለሁ። ትላንት በፍሎሪዳው የምረጡኝ ዘመቻ ላይ የቀድሞው የዩናይትድ ስቴትስ ምክትል ፕሬዝደንት አልጎር ከክሊንተን ጋር ነበሩ። አልጎር እንደሚታወቀው የአየር ንብረት ለውጥን በተመለከተ ለያዙት ሥራ የኖቤል ሽልማት አሸንፈዋል። እንደ አውሮፓውያን ዘመን አቆጣጠር በ2000 ዓ ም ፕሬዚደንታዊ ምርጫም አብላጫውን የሕዝብ ድምፅ ቢያገኙም የተወካዮቹን አስፈላጊ ድምፅ ሳያገኙ በመቅረታቸው ሊሸነፉ ችለዋል። ለዚያ ምክንያቱ በፍሎሪዳ የተካሄደው የድምፅ ቆጠራ ነው ሲሉ ብዙዎች ይተቻሉ። ይህ በእንዲህ እንዳለ የሪፐብሊካን ፓርቲው እጩ ፕሬዚደንት ዶናልድ ትራምፕ ትላንት ዘመቻ ያካሄዱት ሳን አንቶኒዮ ቴክሳስ ውስጥ ነበር። አብዛኞቹ የፓርቲው አመራሮች ድጋፍ ቢነሷቸውና ቢተዋቸውም ትራምፕ እስከ መጨረሻው የምርጫ ዕለት ቀን ድረስ በትግላቸው እንደሚቀጥሉ ቃል ገብተዋል። ጥቅምት 29 ይህ የዋሽንግተን ዲሲው ትዕቢት ከአሜሪካ ወሳኝ ድምፅ ሰጪዎች ጋር ፊት ለፊት ይጋጠማል። ያኔም ውጤቱን ያዩታል። የሪፐብሊካን ፓርቲ ውጩ ፕሬዚደንት ዶናልድ ትራምፕ ደጋፊዎቻቸው ታማኞች እንደሆኑ ይነገራል። ሆኖም ባለፈው ሳምንት አርብ ይፋ በወጣው ቪዲዮ ላይ ያኔ በቅርቡ ጋብቻ የፈጸሙት ትራምፕ ከባለትዳር ሴት ጋር የግብረ ሥጋ ግንኙነት ለማድረግ መሞከራቸውን ሲናገሩ በማሳየቱ በፍሎሪዳ፣ ሚሽገን፣ ኦሃዮ፣ ፔንስልቬንያና ሌሎች ክፍለ ግዛቶች ያሉ ገና ማንን እንደሚመርጡ ያልወሰኑትን ሰዎች ድጋፍ ሳያሳጣቸው እንደማይቀር ይገመታል። ከዚያ በኋላ ባሰራጩት ቪዲዮ ላይ ለተጠቀሙባቸው አስነዋሪ ቃላቶች ይቅርታ ጠይቀዋል። ድርጊቱን ግን አልፈጸምኩም ብለዋል። ይልቅስ ሲሉ በመቀጠልም የቀድሞው የዩናይትድ ስቴትስ ፕሬዚደንት ቢል ክሊንተን ስልጣናቸውን ተጠቅመው ሴቶችን ጎድተዋል። ሂለሪም እነኛን የባለቤታቸውን የጥቃት ሰለባዎች አገጣብረዋል፣ አጥቅተዋል፣ አሳፍረዋል፣ አዋክበዋል። ዶናልድ ትራምፕ ከዚሁ የምረጡኝ ዘመቻቸው ጋር በተያያዘ ባሰራጩት የቪዲዮ መልእክት ወደፊት የተሻሉ ሰው እንደሚሆኑና እድሉ ለተነፈጋቸው አሜሪካውያን እንደሚሰሩ ቃል ገብተዋል። ሰለሞን ክፍሌን እናመሰግናለን ለዘገባው። እንግዲህ ዝግጅታችንን እያጠናቀቅን ነው። አድማጮቻችንና የፌስቡክ ተከታታዮቻችን ሴት ኢትዮጵያውያን አፋቸውን አፍ ነው በዝምታ ባካሄዱት የተቃውሞ ሰልፍ ላይ በፌስቡክ ገጻችን አስተያየታችሁን እያደረሳችሁ ነው፣ እናመሰግናለን። ከድር ይመር የተባለ አስተያየት ሰጪ በጣም ደስ ይላል፣ አላህ ያሳካላችሁ። እንደዚሁም ደግሞ እግዚአብሔር ይርዳችሁ የሚሉ አስተያየቶች አሉ። ምስራቅ ንጋቱ ገራሚ ሰልፍ ነው፣ ብዛታቸው ምንም ትንሽ ቢሆንም መልክ ቱ ግን በጣም ትልቅ ነው። እግዚአብሔር ይርዳችሁ። በዝምታ ውስጥ ያለ ውዑታ ከጩኸት በላይ ይሰማል። ዘቢባ ሁሴን እንደዚሁም በርካታ አስተያየቶች ተሰጥተውናል። በጣም እናመሰግናለን። እንግዲህ በእኛ በኩል እንግዲህ የዛሬው ፕሮግራማችን በዚሁ ተጠናቋል። በፌስቡክ ቪኦኤ አማሪክ በትዊተርም እንዲሁ ጋቢና ቪኦኤን በመጠቀም አስተያየቶቻችሁን አድርሱን። በሰላም በጤና ያገናኘን። ስናስተናግዳችሁ ያመሸነውን የመስታወት አድራጋውና ጽዮን ግርማነን ዝግጅታችንን ሲያቀናብርልን የቆየው ሞክቢል የአቤሮ ነው። ጉዟችሁ የሰመረ ይሁን እያለን እንሰናበታለን። መልካም ምሽት በነገው ጉዞ እንገናኝ። በጀመርነው ሙዚቃ እንሰናበታችኋለን። Sibera, vamos que chacan, la game de que